የቱርክ ፕሬዚዳንት ሚስተር ሬሲፕ ጦይፕ ኤርዶጋን ባለፈው ሳምንት መጨረሻ ላይ የውጭ ጉዳይ መስሪያ ቤታቸው የአስር የምዕራብ አገሮች አምባሳደሮችን፣ ዲፕሎማቶች ከለላ በማንሳት ወይም ፐርሶኖን ግራታ በማወጅ ከአገር እንዲያስወጣቸው ያዘዙ መሆኑን አስታውቀዋል። አምባሳደሮቻቸው እንዲባረሩ የተወሰነባቸው አገሮች አሜሪካ፣ ካናዳ፣ ጀርመን፣ ፈረንሳይ፣ ኒውዚላንድ፣ ዴንማርክ፣ ስዊድን፣ ፊንላንድ፣ ኖርዌይ እና ኒውዚላንድ ሲሆኑ ከነዚህ ውስጥ ሰባቱ ቱርክ ራሱ አባል የሆነችበት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባሎች ናቸው። አምባሳደሮቹ ቀደም ሲል የፕሬዚዳንት ኤርዶጋንን መንግስት ለማስወገድ እንደ አውሮፓ አቆጣጠር በ2016 ዓ ም ተሞክሮ ከነበረው መፈንቅለ መንግስት ጋር በተያያዘ የታሰሩት ቱርካዊ ባለሀብት ሚስተር ኦስማን ካቫላ እንዲፈቱ የሚጠይቅ የጋራ መግለጫ አውጥተው ነበር። በቱርክ መንግስት ዋና የፖለቲካ ተቀናቃኝና የጸረ መንግስት እንቅስቃሴዎች ደጋፊ ተደርገው የታሰሩት ሚስተር ካቫላ በምዕራብ መንግስታትና በሰብአዊ መብት ድርጅቶች ሰላማዊና የሰብአዊ መብት ትግል አራማጅ ናቸው። የአውሮፓ የሰብአዊ መብት ፍርድ ቤት በቅርቡ ባሳለፈው ውሳኔም የቱርክ መንግስት በአስቸኳይ እንዲፈታቸው የጠየቀ ሲሆን፣ የአምባሳደሮቹ ጥያቄም ይህንን ውሳኔ መሠረት አድርጎ የቀረበ ጥሪ እንደሆነ ነው ከምዕራብ አገሮች ዋና ከተሞች የሚነገረው። የቱርክ ፕሬዚዳንት ሚስተር ኤርዶጋን ግን ይህንን የአምባሳደሮችን መግለጫና ጥያቄ እንደ ትልቅ ድፍረት ነው የቆጠሩት። ሁሉም ካቫላ ካቫላ ይላሉ። ካቫላ አንድ የቱርክ ባለሀብት ነው። ለሱ አስር አምባሳደሮች ወደ ውጭ ጉዳይ ሚኒስቴር ቢሮ መሄዳቸው የሚገርም ብቻ ሳይሆን ድፍረትም ነው በማለት ዲፕሎማቶቹ ከሀገር እንዲባረሩ ለውጭ ጉዳይ ቢሮቸው ትዕዛዝ ያስተላለፉ መሆኑን አስታውቀዋል። ቡራስ ቱርኪየ አንሻንሊ ቱርኪየ ቡራደ ካልክብተ ድሽሽተሪ ባካንልና ጌልብ። ይህ ቱርክ ነው በድንገት ተነስቶ ወደ ውጭ ጉዳይ ሚኒስቴር በመሄድ መመሪያ የሚሰጥበት ሀገር አይደለም። ለውጭ ጉዳይ ሚኒስቴር ቢሮችን በግለሰቦቹ ላይ እርምጃ እንዲወሰድና በቱርክ የመቆየት መብታቸው እንዲገፈፍ ወይም ፐርሶን ኖን ግራታ እንዲታወጅባቸው አዝዣለሁ ብለዋል። ይህ የፕሬዝዳንት ኤርዶጋን ውሳኔ በምዕራባውያንና በቱርክ ያለውን ግንኙነት የበለጠ እንደሚያሻክረው ነው በብዙዎች የሚታምነው። በቱርክ ኢኮኖሚ፣ በተለይም ዋጋው እየቀነሰ ባለው የቱርክ ገንዘብ ሊራ ላይ ትልቅ አሉታዊ ተጽዕኖ እንደሚያሳድርም እየተነገረ ሲሆን አጠቃላይ እርምጃው ቱርክን ከምዕራባውያን ጎራ የሚያርቃት እንዳይሆን ያሰጋል ነው የሚባለው። የፕሬዝዳንት ኤርዶጋን ተቃዋሚዎች ደግሞ ውሳኔው በቱርክ የደረሰው የኢኮኖሚ ችግርና የገንዘብ ግሽበት የፈጠረውን የህዝብ ቁጣ ለማስቀየስ የተወሰደ እርምጃ ነው ሲሉ ይተቻሉ። ቱርክ ለምዕራባውያኑ አይነተኛ አጋርና የኔቶም አባል መሆኗ የሚታወቅ ሲሆን በተለይ ከአውሮፓ ህብረት ጋር ደግሞ በስደተኞችና ሌሎች በርካታ አጀንዳዎች ላይ በጋራ የሚሰሩ ተፈላላጊ አገሮች ናቸው። ሆኖም ግን ፕሬዝዳንት ኤርዶጋን በውስጥም በውጭም ፖሊሲያቸው ከምዕራቡ ሀገሮች የተለዩና ከምዕራባውያኑ ባላንጣዎች ሩሲያና ቻይና ጋርም የሞቀ ግንኙነት ያላቸው መሆኑ እሳቸውን አወዛጋቢ መሪ አገራቸውንም አስቸጋሪ ወዳጅና ጎረቤት አድርጓቸው ነው የቆየው። በፕሬዝዳንቱ ያልተጠበቀ እርምጃ ላይ የምዕራብ ሀገሮች በተለይም አምባሳደሮቻቸው እንዲባረሩ የተወሰነባቸው ሀገሮች በፋንታቸው የቱርክን አምባሳደሮች ከየሀገሮቻቸው በማባረር አጸፋዊ እርምጃ ሊወስዱ ይገባል የሚሉ አስተያየቶች እየተሰሙ ቢሆንም ይህ ግን እንደማይሆን ነው የብዙዎች ግምት። እስካሁን የተባረረ ዲፕሎማት የሌለ ሲሆን ፕሬዚዳንቱ ውሳኔያቸውን እንዲያጥፉ ዲፕሎማሲያዊ ጥረት እየተደረገ እንደሆነ ነው የሚታመነው። በቅርቡ በሮም በሚካሄደው የጂ20 ሀገሮች የመሪዎች ስብሰባና በግላስጎ የአየር ለውጥ ጉባኤ ላይም ፕሬዚዳንት ኤርዶጋን ከአሜሪካው ጆ ባይደን እና ሌሎች መሪዎች ጋር በሚያደርጓቸው ውይይቶች ለውጥ ሊኖር ይችላል የሚሉት የፖለቲካ ተንታኞች በፊርማቸው ጥያቄ ካቀረቡትም ሆነ እንዲባረሩ ከተወሰነባቸው አምባሳደሮች ውስጥ የጣሊያን፣ ብሪታንያና ስፔን የመሳሰሉ አገሮች ዲፕሎማቶች አለመካተታቸው ውጥረቱን ለማርገብ የሚደረገውን ጥረት ሊረዳ ይችላል በማለት የተካረረ የሚመስለው የቱርክና የምዕራባውያኑ አለመግባባት ሊበርድና ውሳኔውም ሊሻሻል እንደሚችል ያላቸውን ተስፋ ይገልጻሉ። ገበያው ንጉሴ ለዲ ደብልዩ ብራስልስ